በመቶዎች የሚቆጠሩ የኬንያ የመብት ተሟጋቾች ዛሬ ለተቃውሞ ወደ ናይሮቢ አደባባይ አቅንተዋል። የመብት ተሟጋቾቹን ያስቆጣቸው ወደ አደባባይ የሚመራቸው የክሪስ ምሳንዶ ድንገተኛ ሞት ነው። የኬንያን የኤሌክትሮኒክ የምርጫ ስርዓት የመቆጣጠር ኃላፊነት የተጣለባቸው ክሪስ ምሳንዶ አስክሬን ትናንት ከናይሮቢ ከተማ ወጣ ብሎ ተገኝቷል። በምሳንዶ ገላ ላይ የግርፋት ምልክት የታየ ሲሆን በላያቸው ላይ አንዳች ልብስ አልነበረም ተብሏል። በኬንያ የምርጫ ኮሚሽን ደጃፍ በተካሄደው የተቃውሞ ሰልፍ የታደሙት የአገሪቱ የሰብአዊ መብት ኮሚሽን ዳይሬክተር ጆርጅ ኬጎሮ ግድያው እጅግ ካሳሰባቸው አንዱ ናቸው። በምርጫ ዋዜማ እንዲህ አይነት ግድያዎች የተለመዱ ናቸው የሚሉት ኬጎሮ ተመሳሳይነታቸው ደግሞ አስፈሪ ያደርገዋል ሲሉ ተናግረዋል። ብሔራዊ ከፍተኛ አንድነት የተሰኘው የተቃዋሚዎች ጥምረት መሪዎች መካከል አንዱ የሆኑት ሙሳሊ ሙዳቫዲ ግድያው የኬንያን ዴሞክራሲ ለማዛባት የወጠነ ነው ሲሉ ይወቅሳሉ። ክሪስ ምሳንዶ የመራጮችን ማንነት ማረጋገጥ፣ የምርጫ ውጤት ክምችትና አጠቃላይ የምርጫ ሂደቱን የማስጠበቅ ኃላፊነት እንደነበረባቸው ያስታወሱት የጥምረቱ መሪ ገዳዮቻቸው የምርጫውን ውጤት በፈለጉት መንገድ ለመምራት አስፈሪ መልእክት ልከዋል ሲሉ ተደምጠዋል። ክሪስ ኦን ቴሌቪዥን ላስት ዊክ ባለፈው ሳምንት ክሪስ የኬንያ የተቀናጀ ኤሌክትሪክ የምርጫ አስተዳደር ስርዓት በአግባቡ እንደሚሰራ በቴሌቪዥን ማረጋገጫ ሰጥተው ነበር። ገዳዮቻቸው ድርጊታቸውን አደጋ ለማስመሰል ምንም ጥረት አላደረጉም። ምክንያቱም የሚፈልጉትን የምርጫ ውጤት ለማግኘት አንዳችም የሚያቆማቸው ነገር እንደሌለ መልእክት ለማስተላለፍ ፈልጓል። የዩናይትድ ስቴትስና የብሪታንያ አምባሳደሮች በጋራ ባወጡ መግለጫ ግድያው አብዝቶ እንዳሳሰባቸው ገልጠዋል። ለምርመራውም እጃቸውን በእርዳታ ዘርግተዋል። ሰውየው የኬንያ የምርጫ ቀን እየተቃረበ ሲመጣ በተደጋጋሚ ወደ ቴሌቪዥን ብቅ እያሉ በበላይነት የሚቆጣጠሩትና በ2013ቱ ምርጫ እክል ገጥሞት የነበረው የኤሌክትሮኒክ የምርጫ ስርዓት በአግባቡ እንደሚሰራ ለኬንያውያን ማረጋገጫ ይሰጡ ነበር። አስከሬናቸው ወድቆ በተገኘበት ዕለተ ሰኞም ሙከራ የማድረግ እቅድ ነበራቸው። ምርጫ በኬንያ ሁሌም ውዝግብ አያጣውም። በየምርጫ ጣቢያዎች ማጭበርበር ተፈጽሟል፣ ድምፅ ሰጪዎችም ተሸማቀዋል የሚሉ ክሶች ይሰማሉ። ሲጣሩ አንዳንዶቹ እውነት ይሆናሉ። የሐሰት ክሶችም አይታጡም። በመጪው ማክሰኞ የሚካሄደው ምርጫም ከዚህ የራቀ አልሆነም። በድኅረ ምርጫ ሁከት ከ1100 በላይ ሰዎች ከተገደሉ ከአስር ዓመታት በኋላም የምርጫ ስርዓት መጓደል ስጋት በኬንያ ሰማይ እያንዣበበ ነው። የኬንያ ገለልተኛ የምርጫ ኮሚሽን ሊቀመንበር ዋፉላ ቼቡካቲ የስራ ባልደረባቸው በሰው እጅ ተሰቃይተው ለመገደላቸው ጥርጣሬ አልገባቸውም። የአስክሬን ምርመራ እንደሚደረግ አውቃለሁ። አሁን እኛ እንደ ኮሚሽን የምናስበው ብቸኛ ነገር ማንና ለምን ገደለው የሚለው ጥያቄ ነው። ይህ ሊመለስ የሚገባው ጥያቄ ነው። ለምርጫ የቀሩን ጥቂት ቀናት ናቸው። መንግሥት ለሁሉም ኬንያውያን የጸጥታ ጥበቃ ማቅረብ እንዳለበት ሁላችንም እናውቃለን። በተለይ በዚህ ጊዜ ለኬንያውያን ነፃና ፍትሐዊ ምርጫ እንድናቀርብ ለሁሉም የኬንያ ምርጫ ኮሚሽን ሰራተኞች መንግሥት የጸጥታ ጥበቃ እንዲያቀርብ ጥሬን አስተላልፋለሁ። በኬንያውያን የማህበራዊ ድረገጽ ተጠቃሚዎች ዘንድ በቢቢሲና ሲኤንኤን ስም የተዘጋጁ ሐሰተኛ የምርጫ ቅድመ ትንበያዎችም ባለፈው ሳምንት ሲዘዋወሩ ከርመዋል። ፖርትላንድ የተባለው ዓለም አቀፍ ተቋም በሠራው የዳሰሳ ጥናት ከአስር ኬንያውያን ዘጠኙ መጪው ምርጫ የተመለከቱ ሐሰተኛ ዜናዎችን ተመልክተዋል። ብሔራዊ ከፍተኛ አንድነትን ወክለው ከእሁሩ ኬንያታ የሚገጥሙት ራይላ ኦዲንጋ ለፕሬዝዳንትነቱ ስልጣን ለምርጫ ሲቀርቡ አራተኛቸው መሆኑ ነው። የ72 ዓመቱ ፖለቲከኛ በተለይ በጎርጎሮሳዊው 2007ና በ2013 ዓ ም በተካሄዱት ፕሬዝዳንታዊ ምርጫዎች ውጤት ተነጥቄያለሁ የሚል ስሞት አላቸው። የኬንያ የመጀመሪያው ምክትል ፕሬዝዳንት ልጅ የሆኑት ራይላ ኦዲንጋ ዘንድሮም ኡሁሩ ኬንያታ ምርጫውን ሊያጭበረብሩ ቆርጠው ተነስተዋል የሚል ክስ ያሰማሉ ተቀናቃኛቸው ባይቀበሉትም